ሁለተኛውን የተቃውሞ ሰልፍ ነሐሴ 26 አዲስ አበባ ላይ ለማካሄድ ያቀደው ሰማያዊ ፓርቲ ካሁኑ እንቅፋት እየገጠመኝ ነው ሲል ስሞታ አሰማ። የአዲስ አበባ አስተዳደር የሰላማዊ ሰልፍ ማሳወቂያ ክፍል ግን ችግሩ የራሱ የፓርቲው ነው ብሏል። በሌላ በኩል አንድነት ለፍትህና ለዲሞክራሲ ፓርቲ በሶስት የኦሮሚያ ከተሞች የፊታችን እሁድ ሰላማዊ ሰልፍ እንደሚያካሂድ አስታውቋል። እስክንድር ፍሬው ተከታዩን ዘገባ አድርሶናል። ግንቦት 25 2005 ዓ ም በአዲስ አበባ ከተማ የተካሄደው ህዝባዊ የተቃውሞ ሰልፍ ከ97ቱ ምርጫ በኋላ የመጀመሪያው ነበር። ይህንኑ ሰልፍ ያስተባበረው ሰማያዊ ፓርቲ ደግሞ ጥያቄዎቹ ካልተመለሱ ከሶስት ወራት በኋላ ሌላ ሰልፍ እንደሚጠራ ማስታወቁ ይታወሳል። የታሰሩ ጋዜጠኞችና የፖለቲካ እስረኞች መፈታት፣ የተፈናቀሉ ዜጎች መመለስና ካሳ መከፈል፣ አፋኝ የተባሉ ህጎች መሰረዝና የመሳሰሉት ደግሞ በዚያ ሰልፍ ላይ የተነሱ ጥያቄዎች ናቸው። እነዚሁ ጥያቄዎች አልተመለሱም ያለው ፓርቲው እነሆ ለነሐሴ 26 ሌላ ሰልፍ ጠርቷል። ለዚሁ ትብብር ይደረግለት ዘንድ ለአዲስ አባ አስተዳደር ያስገባው ደብዳቤ ግን ተቀባይነት ማጣቱን ፓርቲው ለቪኦኤ ገልጿል። የሰማያዊ ፓርቲ የድርጅት ጉዳይ ኃላፊ አቶ ጌታነህ ባልቻ ደብዳቤውን ያልተቀበለው የሰላማዊ ሰልፍና የህዝባዊ ስብሰባ ማሳወቂያ ክፍል መሆኑን ለቪኦኤ ያስረድተዋል። ደብዳቤውን አልቀበላችሁም አሉን። ለምንድን ነው ብለን ስንጠይቅ አይ የበላይ ፎች ኃላፊዎችን አናግሬ ነው እንጂ እንደዚሁም ብዬ አልቀበላችሁም ማለት፣ አትሊስት ደብዳቤውን መቀበል ይኖርበታል። ከዛ በኋላ ያለው ምላሽ ሌላ ቀን ሊሰጠን ይችላል። ግን እሱንም ራሱ ነው አልቀበልም ደብዳቤውን አለ። ግን በምስክሮች ፊት ደብዳቤውን ሰጠን። በስልክ ምላሽ የሰጡት የአዲስ አበባ አስተዳደር የሰላማዊ ሰልፍና ስብሰባ ማሳወቂያ ክፍል ኦፊሰር አቶ ማርቆስ ብዙነህ ችግሩ የራሱ የፓርቲው መሆኑን ተናግረዋል። ይዘቱ እስኪታይ እንኳን ጊዜ ሳይሰጡ ደብዳቤውን ወርውረው ሄደዋል ያሉት አቶ ማርቆስ ይህ ከአንድ ፓርቲ የሚጠበቅ አይደለም ብለዋል። ይህ በእንዲህ እንዳለም የሶስት ወራት ህዝባዊ ንቅናቄ መጀመሩን ሲገልጽ የቆየው አንድነት ለዲሞክራሲና ለፍትህ ፓርቲ የፊታችን እሁድ በሶስት የኦሮሚያ ከተሞች ህዝባዊ የተቃውሞ ሰልፍ እንደሚያካሄድ አስታውቋል። የፓርቲው የህዝብ ግንኙነት ኃላፊና የዚሁ ህዝባዊ ንቅናቄ ኮሚቴ ሰብሳቢ አቶ ዳንኤል ተፈራ በስልክ ለቪዮኤ እንዳሉት ሰልፉ የሚካሄድባቸው ሶስት ከተሞች አዳማ፣ ባሌ ሮቤና ፍቼ ናቸው። ሰልፉ በሶስቱም ከተሞች የሚካሄደው በተመሳሳይ ቀንና ሰዓት መሆኑንም አቶ ዳንኤል ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።